ተሰምአኪ እመ ለ ክርስቶስ ንጉስ እምድረ ወለርኪ ቻሁ ነበርኪ በድንግና በመንክር ምስጢር ወለርኪ ዮላ ማኑኤል ኦበይን ተዘ አቀበኪ እንበለ ሙስና ሳሊለነ ቅድስት